ምዕራፍ 8 ቤተ ክርስቲያን ምንድን ናት? አንድ አንዳንድ ክርስቲያኖች፣ የሥነ መለኮት ሰዎች እና የቤተ ክርስቲያን አገልጋዮች ስለ ቤተ ክርስቲያን ምንነት ግራ የተጋቡ ይመስላሉ። ብዙ አማኞች ስለ ቤተ ክርስቲያን ያላቸው እውቀት ቤተ ክርስቲያኒቱ የምትገኝበትን አካባቢ ከማወቅና የአምልኮ ቦታዎች ችን ነው ብሎ ከመናገር የሚዘል አይደለም። የሥነ መለኮት ሰዎች ለምሳሌ ቤተ ክርስቲያን መቼ ተጀመረች በሚለው መሠረታዊ ነጥብ ለግራ ተጋብተውና የቤተ ክርስቲያን አገልጋዮችም ስለ ቤተ ክርስቲያን አስተዳደር፣ ግብና እንቅስቃሴዋ የተለያየ ሀሳብ ይዘው እናገኛቸዋለን። በተጨማሪም በአሁኑ ጊዜ በብዙዎች ዘንድ ቤተ ክርስቲያን ከእንግዲህ የምትሰጠው ጥቅም የለም፣ እሷ የምትሰጠውን አገልግሎት ሌሎች ድርጅቶች ሊሰሩት ይችላሉ የሚል አመለካከት አለ። በስህተት ለተሞላ ለዚህ አመለካከት የሚሰጠው መልስ እግዚአብሔር ለቤተ ክርስቲያን የሚሰራውን ስራ አለማቋረጥም የሚል አላቋረጥም የሚል ይሆናል። የቱንም ያህል በስህተት ብትወድቅና ዓለማዊ ብትሆን ክርስቶስ አሁንም በቤተ ክርስቲያን ልሰራ ይፈልጋል። ራይ ሁለት እስከ ሶስት እግዚአብሔር ለስራው የመረጣቸው ሁለት ድርጅቶች ቤትና ቤተ ክርስቲያን ናቸው። ይህ ሲባል ግን እግዚአብሔር እንዳስፈላጊነቱ በሌሎች ድርጅቶችም አይጠቀምም ማለት ሳይሆን የመጀመሪያ አላማዎቹን ለማከናወን የሚጠቀምባት ቤተክርስቲያን መሆኗን ለማጠናከር ነው ቤተክርስቲያን ቤተክርስቲያንን ስንተው የእግዚአብሔርን ድርጅት መታዋችን ነው እንደኛ ጢማቴዎስ 3 15 ቤተክርስቲያን በሚለው ጽንሰ ሐሳብ ውስጥ የሚካተተው ምንድን ነው ቤተ ክርስቲያን ብለን የተረጎምነው የግሪክ ቃል ከሁለት ቃል የተውጣጣ ሲሆን ትርጉሙ የተጠሩ ማለት ነው። ጉባኤ ወይም ስብሰባ ማለትም ይሆናል። የማን ጉባኤ የሚለው ጥያቄ መልስ ይሻል። ስለሆነም ጉባኤ የሚለው ቃል እንደ ሌሎች ጠቃሚ ቃላት ሁሉ ሊብራራ ይገባል። አንደኛ፣ አንድ ጊዜ በአዲስ ኪዳን እንኳን የአንድ ከተማ ጉባኤ ስንል ለተወሰነ ዓላማ የተጠራ የህዝብ ስብሰባ ማለት ይሆናል። አዋሪ 10 19 32 39 ና 41። ሁለተኛ በአንድ ወቅት ደግሞ በበረሃ የተደረገን የአይሁድ ሕዝብ ጉባኤ በማስመልከት ተጽፏል። አዋሪ 7 38። ሶስተኛ ብዙ ጊዜም በአንድ አካባቢ የሚኖሩ ክርስቲያኖችን ለማመልከት አገልግሏል። እንደኛ ቆሮንቶስ አንድ ሁለት አንደኛ ተሰሎንቄ 11 አንድ ራይ 1 11 እና ሌሎችም አራተኛ በመጨረሻም ቤተክርስቲያን የሚለው ቃል ሁሉን አቀፍ የሆነች ቤተክርስቲያን የሚል ትርጉም ተሰጥቶት ይገኛል። ይህም በሁሉም ዘመናት የነበሩ የሰው ዘሮችን በሙሉ የሚያካትቱ አማኞች ማለት ሲሆን የክርስቶስ አካል ከሚለው ጋር ተመሳሳይ ነው። ማቴዎስ 16:18 ኤፌሶን 1:22 እስከ 23 ኤፌሶን 3 10 21 ኤፌሶን 5 23 25 27 29 32 ቆላስያስ 1 15 18 ዕብራውያን 12 23 መሆኑን ያመለክታል። ሲጠቃልል ቤተ ክርስቲያን የሚለው ቃል ሰዎች የሚሰበሰቡበት ቤት ሳይሆን ለጉባኤ የተጠሩ ሰዎች እንደማለት ነበር። የጉባኤው አይነት ቃሉ ከሚገኝበት ምንባብ ይዘት የሚታወቅ ይሆናል። የቤተ ክርስቲያን ትምህርት ከላይ በሶስተኛውና በአራተኛው ተራ ቁጥር የተጠቀሱትን ብቻ ያካትታል። አጥቢያ ቤተ ክርስቲያን። አጥቢያ ቤተ ክርስቲያን ምንድን ናት? ዛሬ አጥቢያ ቤተ ክርስቲያንን ምን ማለት ምን ምን ማሟላት አለባት በሚለው ጥያቄ ለሰፊ ውይይት አለ? ቤተ ክርስቲያን ሁለት ወይም ሶስት ተማኞች በኢየሱስ ስም የሚያደርጉትን ስብሰባ ነው። ምን ያህል ድርጅት ያስፈልጋታል? ለቤተ ክርስቲያን አባልነት ጥምቀት አስፈላጊ ነው? የሚሉና ሌሎችም ጥያቄዎች ይነሱ ይሆናል። አዲስ ኪዳን ስለ አጥቢያ ቤተ ክርስቲያን የሚያስረዳው ግልጥ ማብራሪያ የሌለ መሆኑ ያሳዝናል። የጉባኤ እንቅስቃሴ እንዴት መካሄድ አለበት ለሚለው ጥያቄ ነው መጽሐፉ መልስ የሚሰጠው እኛም ከዚህ መንደርደሪያ ሐሳብ በመነሳት ስለ አጥቢያ ቤተ ክርስቲያን ምንነት የሚከተለውን ማብራሪያ ለመስጠት ሞክረናል። በአዲስ ኪዳን እንደምናየው አጥቢያ ቤተ ክርስቲያን ክርስቶስን የተቀበሉ አማኞች ጉባኤ ሲሆን አባላቱም የተጠመቁና የእግዚአብሔርን ፈቃድ ለማድረግ የተደራጁ መሆን አለባቸው። ማለት አንደኛ፣ የአጥቢያ ቤተ ክርስቲያን አባል የሚሆን ማመኑን የገለጠ ሰው ብቻ ነው። ሁለተኛ አዲስ ኪዳን ያልተጠመቀ ሰው የቤተ ክርስቲያን አባል ስለመሆኑ የሚገልጠው ነገር የለም። ሶስተኛ፣ ቤተ ክርስቲያን በተቻላት መጠን በፍጥነት ነበር የሚደራጁት። ሐዋርያት ስራ 14፡23 ስለዚህ በአሁኑ ጊዜ ቢሆን ያልተደራጀ የአማኞች ህብረት ቤተ ክርስቲያን ተብሎ ሊጠራ አይችልም። አራተኛ፣ ቤተ ክርስቲያን አላማ አላት። ይህም በተለያየ መንገድ የሚገለጠውን እግዚአብሔርን ፈቃድ መፈጸም ይሆናል። የተለያዩ ትእዛዞችንና ስርዓቶችን መፈጸም፣ በየትኛውም የዕድሜ ክልል በየትኛውም የዓለም ክልል ላሉ ሰዎች አገልግሎት መስጠት ወዘተ። ይህ የአጥቢያ ቤተ ክርስቲያን ትርጉም በወጉ ቢገለጥም የሁለትና ሶስት ሰዎች ለህብረት መሰብሰብ አጥቢያ ቤተ ክርስቲያን አያሰኘው ምክንያቱም ይህ አይነቱ ጉባኤ ቢያንስ በአካባቢው ላሉና በእድየእድሜው ክልል የሚገኙ ሰዎችን ለማገልገል የተዘጋጀ አይሆንም። እንዲሁም የክርስቲያን ትምህርት ቤት ወይም ከቤተ ክርስቲያን ውጭ የሆነ ክርስቲያናዊ ድርጅት ቤተ ክርስቲያን ሊሆን አይችልም። እርግጥ ይህን መግለጫ የሚለዋውጥበት ሁኔታ አይኖራል የሚለዋወጥበት ሁኔታ አይኖራል። አጥቢያ ቤተ ክርስቲያን የግድ ለእሷ ተብሎ በተሰራ ህንጻ ውስጥ ትሰብሰብ አይልም። ምን አይነት ወይም ስንት ስብሰባዎች መካሄድ እንዳለባቸው አያመለክትም። እንዲሁም ስለ ጥምቀት አይነትና ስለ መሪዎች ያመራረጥ ወደፊት በስፋት እናየዋለን፣ አይወሰንም የመግለጫ ዋና ጥረት አጥቢያ ቤተክርስቲያን ከሌሎች ቡድኖች ከዚያም አልፎ ከቤተክርስቲያን ጋር ከተዛመዱ ድርጅቶች የምትለይበትን ሁኔታ ለማመልከት ነው። እነማን ናቸው የቤተክርስቲያን መሪዎች? ቤተክርስቲያን አመራር ይኖራት ዘንድ መለኮታዊ ትእዛዝ ነው። ራውያን 13 7 ቁጥር 17 መደራጀት ስጋዊ ድርጊት ወይም ስህተት አይደለም። ሰዎች ግን ለዚህ ጉዳይ ከመጠን ያለፈ ትኩረት ይሰጡታል። አንዳንዶች ድርጅቱ እጅግ ሳይሰፋ አነስተኛ ቢሆን ይመረጣል ይላሉ። በተግባር ሲታይ ግን የበቂ ድርጅት አለመኖር የታሰበውን ስራ ያደናቅፋል። በሌላ አቅጣጫ ስናየው ደግሞ አንዳንድ ቤተክርስቲያናት እጅግ ከመጠናከራቸው የተነሳ የቤተክርስቲያኑ መሪ ወይም እግዚአብሔር የሚሰጠው ምክርም ሆነ ውሳኔ ተቀባይነት የሚያጣበት ጊዜ ይኖራል። ያም ሆነ ይህ ቤተክርስቲያን መሪዎች የሚያስፈልጓት ስለመሆኑ በአዲስ ኪዳን በየደረጃው ተገልጧል። አንደኛ፣ ሽማግሌዎች። ያለ ጥርጥር ሽማግሌዎች የአዲስ ኪዳን ቤተክርስቲያን ዋና መሪዎች ነበሩ። ሰዎች ባይስማሙበት እንኳን ሽማግሌዎችና ጳጳሳት በቤተ ክርስቲያን እኩል ስልጣን እንዳላቸው ይገመታል። ሽማግሌ የሚለው ቃል ስልጣንን ሲያመለክት ጳጳስ የሚለው ቃል ደግሞ ስራ አስፈጻሚነትን አጠቃላይ ተቆጣጣሪነትንና ከበላይ ሆኖ መመልከትን ይገልጣል። ቢያንስ ቢያንስ በኤፌሶን ቤተ ክርስቲያን የሽማግሌና የጳጳስ ስራ ተመሳሳይ ነበር። ሐዋርያ ስራ ሀያ አስራ ሰባት ሀያ ስምንት በመሆኑም ሽማግሌዎች ከአጠቃላይ ስራቸው በተጨማሪ በመሪነት አገልግለዋል አንደኛ ጢሞቴዎስ 5 17 እውነትን ጠብቀዋል አስተምረዋል። ቲቶ 1፥9 የገንዘብ ገቢና ወጪ ተቆጣጥረዋል። ሐዋርያት 11፥30 በእያንዳንዱ ቤተክርስቲያን ምን ያህል ሽማግሌ ነበሩ የሚለው ጥያቄ አከራካሪ ሆኗል ምንም እንኳን በግልጥ እንደሚታየው ቤተክርስቲያን ቤተክርስቲያናት ከነበሩባቸው ከተሞች ብዙ ሽማግሌዎች ነበሩ ሐዋርያት ሥራ 14 ቁጥር 3 ፊልጵስዩስ 1 1። ነገር ግን በየመኖሪያ ቤቱ በሚካሄዱት ስብሰባዎች ለብዙ ሽማግሌዎች ወይም አንድ ሽማግሌ ብቻ እንደነበረ የታወቀ ነገር የለም። በአንደኛ ጢሞቴዎስ 3 በጳጳሳት የሚለው ቃል በነጠላ ከቁጥር 1 እስከ 7 ተጠቅሷል። ስለ ዲያቆናት ግን በብዙ ከቁጥር 8 እስከ 13 ተገልጧል። ሽማግሌዎች ለተለየ የቤተ ክርስቲያን አገልግሎት በተለየ መንገድ ይመረጡ ይመረጡ እንደነበር ደግሞ ከሚከተለው ጥቅስ ለመረዳት እንችላለን። አንደኛ ጢማቴዎስ 4:14 ቲቶ 1:5 የሽማግሌዎች ምርጫ ስለነበሩት መመዘኛ ነጥቦች በአንደኛ ጢማቴዎስ 3:1 እስከ 7 እና ቲቶ 1:5 እስከ 9 ተብራርቷል። የመጀመሪያውን ጥቅስ እንደሚከተለው ዘርዝሮታል። የማይነቀፍ ማለትም ለወቀሳ ያልተጋለጠ የአንዲት ምስት ባል። ይህ ማለት አንድ ምስት ብቻ ያገባ ማለት ሲሆን ቃሉም በግሪክኛ በአንደኛ ጢማቴዎስ አምስት ዘጠኝ ከተጠቀሰው ጋር አንድ ነው። ብዙ ምስት ማግባት በግሪኮችና በሮማውያኑ ዘንድ የሚታወቅ አልነበረ። ወይም ከተፋቱ በኋላ የሚጋቡትንም የሚከለክል ሊሆን ይችላል። ልከኛ ራሱን የሚገዛ እንደሚገባው የሚሰራ እንግዳ ተቀባይ ለማስተማር የሚበቃ የማይሰከር የማይጨቃጨቅ የማይከራከር ገንዘብ የማይወድ ቤቱን በመልካም የሚያስተዳድር ወይም የቤቱን ጥቂት ሰዎች በመልካም ሁኔታ ማስተዳደሩ ቤተ ክርስቲያንን ለማስተዳደር የሚያስችል መሆኑን ያመለክታል። አዲስ ክርስቲያን ያልሆነ ወይም የበሰለ በህብረተሰቡ ዘንድ መልካም ምስክርነት ያለው። በቲቶ መልእክት ውስጥ ያለው ክፍል ደግሞ በዚህ ላይ በመጨመር የማይኮራ፣ የማይቆጣ፣ በጎ የሆነውን ነገር የሚወድ ሰዎችንም ይሁን ሁኔታዎችንም ጻድቅና ቅዱስ ወይም ንጹህ ማለት ነው የሆነ የሚሉትን ያጠቃልላል የዚህ ሁሉ ዝርዝር ገለጣ አስፈላጊነት። ቤተ ክርስቲያን መመራት የሚኖርባት ብቃት ባላቸው ሰዎች መሆኑን ለማስገንዘብና መመዘኛቸው ከማያሟሉ ብዙ ሰዎች ይልቅ ብቃት ባላቸው ጥቂቶች መመራት እንደሚሻላት ለመጠቆም ነው። ሁለተኛ ከሽማግሌዎች በታች ያሉት ደግሞ ዲያቆናት ነበሩ። ዲያቆን የሚለው ቃል አገልጋይ ማለት ማለት ነው። ምንም እንኳን ክርስቲያኖች በሙሉ የቤተ ክርስቲያን አገልጋይ መሆን ቢችሉም ዲያቆናት የታወቀ ልዩ አገልግሎት አላቸው። የሽማግሌዎች ረዳት ሲሆኑ ሐዋርያት ሥራ ስድስት አንድ እስከ ስድስት በግልጥ የታወቀ የስራ ድርሻም ነበራቸው። ፊልጵስዩስ አንድ አንድ የዲያቆናት ምርጫ መመዘኛ እንደ ሽማግሌዎች በጣም ዝርዝር ባይሆንም አንዳንድ ተመሳሳይ መመዘኛዎችን ይጨምራል። በተለይ በቃላቸው የሚታመኑ አንደኛ ጢማቴዎስ ሶስት ስምንት የሚል ቃል ታክሎበታል። ይህ የሚያስገነዝበን ምናልባት ዲያቆናት ከምእመናን ጋር በየዕለቱ ፊት ለፊት የሚገናኙና ቤት ለቤት እየዘሩ እርዳታ የሚያደርጉ የሚታመሙትን የሚጠይቁ በመሆናቸው በዚህ አጋጣሚ ለአንድ ሰው አንድ ነገር ለሌላው ሌላ እንዳይናገሩ ለማስጠንቀቅ ሲባል የተደረገ ይሆናል። በቲቶ መልእክት ዲያቆናት አለመጠቀሳቸው አስፈላጊነታቸው ውስን ነው ማለት አይደለም። ምናልባት የቃርጤስ ቤተ ክርስቲያን ትንሽ ከመሆኗ የተነሳ ዲያቆናት ሳያስፈልጓት ወይም ዲያቆናት ኖረዋት ሽማግሌው ሳያስፈልጓት ቀርቶ ይሆናል። ሶስተኛ ሴቶች ዲያቆናት ሊሆኑ ይችላሉን? በአዲስ ኪዳን ውስጥ ሁለት ጥቅሶች ብቻ ናቸው ሴት ዲያቆናት እንደነበሩ የሚያስረዱ ሮሜ 16፥2 ፌበን አገልጋይ ተብላ ተጠርታለች። ቃሉ ዲያቆን ማለት ነው። ጥያቄው የቃሉ አጠቃቀም የሚያስረዳው ይህች ሴት በድቁና የታወቀች ወይም የሴት ዲያቁን እንደነበረች ወይስ ተራ አገልጋይ የሚል ይሆናል። ምናልባት እንደ አንደኛ ቆሮንቶስ 16 15 ገለጣ ከሆነ አገልጋይ ብሎ መቀበሉ ይሻል ይሆናል። ሌላው ጥቅስ አንደኛ ጢማቴዎስ 3 11 ሲሆን እዚያም የተወሰኑ ሴቶች ስም ተጠቅሷል። እዚህም ላይ የሚነሳው ጥያቄ እነዚህ ሴቶች የዲያቆናት ምስቶች ናቸው ወይስ ሴት ዲያቆናት የሚል ይሆናል። ቃሉ በግሪክ ሴቶች ማለት ነው። ሴት ዲያቆናት ቢሆኑ ኖሮ ስለ ዲያቆናት በሚገልጠው አንቀጽ መካከል ከሚሆን ይልቅ ከቁጥር 13 በኋላ ስለ ዲያቆናት የተጠቀሰው ማብራሪያ እንዳለቀ መጠቀስ ይኖርባቸው ነበር። ስለዚህ ምናልባት የዲያቆናት ምስቶች ይሆናሉ የሚለው ሐሳብ ያጠናክረዋል። ጥንቷ ቤተ ክርስቲያን በግልጽ የታወቁ የሴት ዲያቆናት መኖራቸው በጣም አጠራጣሪ ነው። አራተኛ በአዲስ ኪዳን ንብረት ጠባቂ የሚል የስራ ድርሻ አልነበረም። ዛሬ ግን በማህበሩ ስም የቤተ ክርስቲያንን ንብረት የሚጠብቁ ሰዎች አስፈላጊ ሆነዋል። የአዲስ ኪዳን ቤተ ክርስቲያናት ስብሰባ የሚያደርጉበት በየቤቱ ስለነበር ንብረት ጠባቂ አላሻቸው። ዛሬ ግን ቤተ ክርስቲያናት የራሳቸውን ህንጻ ያላቸው ስለሆነ ንብረታቸው በግለሰቦች ልያዛ ይገባል። በነገራችን ላይ በሁለተኛ ቆሮንቶስ 8:17-24 ገንዘብ ያዦችና የንብረት ባለአደራዎች መኖራቸው ተገልጧል። እርግጥ ቤተ ክርስቲያን ሕጋዊ አቋም ባልነበራት በመጀመሪያው ክፍለ ዘመን የእነዚህ ሰዎች አስፈላጊነት በአሁኑ ዘመን ካለ ሁኔታ እጅግ ይለያል። እስካሁን ስለ ቤተ ክርስቲያን አመራር እና መሪዎቿ ተነጋግረናል። ነገር ግን የቤተ ክርስቲያን አገልግሎት የተከናወነው በእነሱ ብቻ እንዳልሆነ ማስታወስ ጠቃሚ ነው። እነርሱ ይመራሉ፣ ያስተዳድራሉ፣ ይጠብቃሉ፣ ያገለግላሉ። ነገር ግን ስጦታ ያላቸው ሌሎች ሰዎችም በአጥቢያ ቤተ ክርስቲያን አገልግሎት ሊካፈሉ ይችሉ ነበር። ሽማግሌ ወይም ዲያቆን ያልሆኑ ነገር ግን የማስረዳ ስጦታ ያላቸው ሰዎች ሊያስተምሩ ይችላሉ። እርዳታ፣ ምሕረት ማድረግ፣ ገንዘብ እና ሌሎች ስጦታዎች ማበረከት በማህበረ ምእመናን ውስጥ የአመራር ቦታ ባያዙት ሰዎች ብቻ የሚወሰኑ አልነበሩ። መሪዎችም በመንፈሳዊ ስጦታዎቻቸው በመጠቀም በአገልግሎቱ ይሳተፉ ነበር እነዚህ ላይ እዚህ ላይ በመደጋገም የሚነሳ አንድ ጥያቄ ገጥመናል ለመሆኑ የአዲስ ኪዳን አመራር ዘይቤ ለመከተል ምን ያህል ግዴታ አለብን? የሚል በግልጥ እንደሚታወቀው ብዙ ሰዎች በአመራሩ ትርጉምና አወቃቀር እንኳን አይስማሙ። ይህ ጉዳይ ለዘመናት ያከራከረ ሲሆን በአሁኑ አሁንም ቢሆን መልስ ይገኝለታል ማለት አይቻል። ምናልባት የ የሚከተለው አሰራር የተሻለ ይሆን ይሆን። በመጀመሪያ በተቻለ መጠን የአዲስ ኪዳንን አሰራር ፈለግ ይከተሉ። ከዚያም አሰራሩን ተከትለው ከግብ ለመድረስ ይጣሩ። ከአዲስ ኪዳን የአሰራር ስልት የሚያርቅ በቂ ምክንያት የለም። ይህም ሲባል እያንዳንዱን ዝርዝር መመሪያ በተግባር ማወሉ ያስቸግር ይሆናል። ቤተ ክርስቲያን እንዴት ትተዳደር? ልክ የመሪዎቹ የሥራ ሁኔታ ጥያቄ እንደማስነሳቱ ሁሉ የቤተ ክርስቲያን አስተዳደር ጥያቄም ያከራክራል። እንዲህ ባለው ትንሽ መጽሐፍ ሊገለጥ የሚችል መልካም ነገር ዛሬ በተግባር ላይ ያሉ የተለያዩ የቤተክርስቲያን አስተዳደር ዘሪዎችን መጥቀስ ብቻ ነው። የስልጣን ተዋረድ ያለው አስተዳደር በዚህ ዘዴ የሮም ካቶሊካዊት ቤተክርስቲያን፣ ሉትራውያንና ሜቶዶስት ቤተክርስቲያናት በተለያየ መንገድ ይጠቀሙበታል። ጳጳሳት ቤተክርስቲያንን ያስተዳድራሉ፣ ሽማግሌና ዲያቆናት ቢኖሩም ጳጳሳቱ ብቻ ናቸው ቅድስናና ድቁና የመሳሰሉ ማዕረጎችን የመስጠት ስልጣን ያላቸው። ይህ አይነት አስተዳደር በአዲስ ኪዳን ባይገኝም በሁለተኛው መቶ ክፍለ ዘመን ነው በተግባር ላይ የዋለው። ፌዴራላዊ አስተዳደር፣ በእንደዚህ አይነቱ አስተዳደር ቤተክርስቲያን በፕሬስቢቴሪያን እና በአንዳንድ አንድ ነጻ ቤተክርስቲያን እንደሚታየው በማህበረ ምእመናኑና ስልጣን በተሰጣቸው ሽማግሌዎች ትተዳደራለች። ይህ ሰዎች በቀጥታ ሳይሆን በወኪሎቻቸው አማካኝነት ወይም በሽማግሌዎች የሚገዙበት የህዝብ ውክልና አስተዳደር ነው። ብዙ ጊዜ በሚተዳደሩት ሽማግሌዎች ወይም የሚያስተዳድሩ ነገር ግን በማይሰብኩ ስርዓት ቅዳሴ በማይፈጽሙ እና በሚያስተምሩ ሽማግሌዎች በሚሰብኩትና ስርዓተ ቅዳሴ በሚፈጽሙ መካከል ልዩነት አለ። አንደኛ ጢማቴዎስ አምስት አስራ የፌዴራል አስተዳደርን የሚደግፍ ሰዎች የሚደግፉ ሰዎች እንደ ድጋፍ የሚያቀርቡት ነጥብ ሹማግሌዎች በሐዋርያት መመረጣቸውን ሐዋርያት ሥራ 14 ቁ 3 ቲቶ 1 5 ከሐዋርያት ሌላ አስተዳዳሪዎች እንደነበሩ ብራውያን 13 ቁጥር 7 ና 17 እነሱም የሥነ ሥርዓት መመሪያ መስጠታቸውን አንደኛ ቆሮንቶስ አምስት አንደኛ ጢማቴዎስ 5 ሀያ ያካትታል። ሹመትን በተመለከተ የቀረቡት ጥቅሶችም ይህንኑ ፌዴራላዊ ዘዴ ይከተሉ እንደነበር ያመለክታል። ማህበረ ምእመናዊ አስተዳደር ወይም በእንግሊዝኛው መጽረ ቃል ኮንግሬጌሽናል። ይህን አስተዳዳራዊ ዘይቤ የሚከተሉ ወገኖች እምነት ማንም ሰው ወይም ቡድን በአንድ አጥቢያ ሕብረት ላይ ኃይልና ስልጣን ሊኖረው አይገባም፣ አስተዳዳሩ አስተዳደሩ በአባላቱ እጅ መሆን አለበት የሚል ነው። ባፕቲስት ኢቫንጀሊካል፣ ፍሬ ዲሳይፕልስ፣ እና አንዳንድ አንድ ነጻ አብያተ ክርስቲያናት ይህ አሰራር ይከተላሉ። የእንዲህ አይነቶቹ ቤተ ክርስቲያናት መሪዎች መጋቢዎች እና ዲያቆናት ናቸው። መጋቢው ወይም በእያንዳንዱ ቤተ ክርስቲያን አንድ ሰው ነው፣ የቤተ ክርስቲያን ስርዓቶችን የሚያስፈጽም ሲሆን እንደ አዲስ ኪዳን ሽማግሌ ይመለከቱታል። ዲያቆናት ብዙ ናቸው የቤተ ክርስቲያኒቱን ደህንነት በበላይነት ይመራሉ። አንዳንድ አንድ ማህበሮች ዲያቆናትን ቢሾሙም ስርዓቶችን እንዲፈጽሙ ግን አይፈቅ አይፈቅዱላቸውም መጋቢውና ዲያቆናቱ በማህበረ ምዕመናኑ በድምጽ ብልጫ የሚመረጡ ሲሆኑ የቤተ ክርስቲያኒቱ ደህንነት በተመለከተ ውሳኔ የሚሰጠው በማህበረ ምዕመናኑ ነው። የውሳኔው አስፈጻሚዎች ግን መሪዎቹ ናቸው። ይህን የአስተዳደር ዘይቤ የሚከተሉ ወገኖች ስለ አሰራራቸው ከሚያቀርቧቸው ጥቅሶች መካከል አንደኛ፣ ስለ መላው የቤተ ክርስቲያን አባላት ኃላፊነት የሚናገሩ አንደኛ ቆሮንቶስ 1 10 ፊልጵስዩስ 1 27። ሁለተኛ፣ የቤተ ክርስቲያን ስርዓት የሚፈጽሙትን አገልጋዮች የሚመርጡት መሪዎች ብቻ ሳይሆኑ አባላት ጭምር መሆናቸውን ማቴዎስ 28:19-20 እስከ 20 አንደኛ ቆሮንቶስ 11:2 ሀያ ሶስተኛ አጠቃላይ የቤተ ክርስቲያኑ አባላት መሪዎቻቸውን በመምረጥ መሳተፍን ሐዋርያ ስራ ስድስት ሶስት አምስት ሐዋርያ ስራ አስራ አምስት ቁጥር ሁለት ሰላሳ ሁለተኛ ቆሮንቶስ ስምንት አስራ ዘጠኝና አራተኛው ስነ ስርአትን በተመለከተ የቤተ ክርስቲያኒቱ አባላት በሙሉ መሳተፋቸውን የሚያመለክቱት ይገኙበታል። ማቴዎስ አስራ ስምንት አስራ ሰባት አንደኛ ቆሮንቶስ አምስት ሁለተኛ ተሰሎንቄ። በዚህ ማህበረ ምእመናዊ አስተዳደር መጋቢ ብቸኛ የቤተክርስቲያን የታሹ ማግሌ ይሆናል። በራይ ሁለት ና ሶስት የተጠቀሱት ሰባቱ አቤተክርስቲያናት አንድ አንድ መሪ እንደነበራቸው መጠቀሱ መላክ ተብሎ የተጠራው ሰባቢ መሪን ለማመልከት ነው። ይህን አሰራር የሚደግፍ እውነት ነው። እንዲሁ በአንደኛ ጢማቴዎስ 3 በመጀመሪያው ክፍል አንድ ኤጲስቆጳስ ወይም ሽማግሌ ብቻ የተጠቀሰ ሲሆን የሚቀጥለው ክፍል ቁጥር 8 እስከ 13 ደግሞ ዲያቆናትን ያመለክታል። ይህ የሚያስገነዝበው በአንድ ቤተክርስቲያን አንድ ሽማግሌና ብዙ ዲያቆናት መኖራቸውን ይመስላል። ነገር ግን በፊልጵስዩስ አንዳንድ ውስጥ ሽማግሌዎችና ዲያቆናት በብዙ ቁጥር መጠቀሳቸው በአጥቢያ ቤተክርስቲያን በአንድ አጥቢያ ቤተክርስቲያን ሽማግሌዎችና ዲያቆናት ሊኖሩ እንደሚችሉ ያስረዳል። ይህም ፌዴራላዊ አስተዳደርን ይደግፋል የሚሉ ክፍሎች አሉ። ብሔራዊ ቤተ ክርስቲያን በአንዳንድ ሀገሮች በተለይ በአውሮፓ የሀገሪቱ መሪ የቤተ ክርስቲያን መሪ ሲሆን፣ ሌሎች የቤተ ክርስቲያኒቱ መሪዎችም የሚመረጡት በሀገሪቱ መሪ ነው። ይህ በስካንዲኔቪያንስ ሀገሮች ባሉ ሉትራን ወይም መካነ ኢየሱስ እና በእንግላንድ ቤተ ክርስቲያን የሚታይ እውነት ነው። አስተዳደር አልባ ይህን ሁኔታ በተግባር የሚለማመድ ቤተ ክርስቲያን አለ ለማለት ባይቻልም ጨርሶ ሰው አይገዛንም ክርስቶስ ብቻ ነው የቤተ ክርስቲያን ራስ የሚሉ ወገኖች አሉ። ከተግባራቸው የሚታየው ግን ሰብአዊ መሪዎች በጉባኤው አስተዳደርና በተለያዩ ውሳኔዎች ለቁልፍ ቁልፍ ሚና ሲጫወቱ ነው። የትኛው አሰራር ነው ትክክል? ይህ ጥያቄ ነው ከጥንት ጀምሮ ቤተ ክርስቲያናትን ሲያከራክር የኖረው። አሁንም ለጥያቄው ትክክለኛ መልስ መስጠቱ ያስቸግራል። ቤተ ክርስቲያን አስተዳደር እንዳላት በቃሉ የተገለጠ ሲሆን፣ ስለሆነ አስተዳደር አልባነት የመጽሐፍ ቅዱስ አሰራር አይደለም። በአዲስ ኪዳን ዘመን የሮም መንግሥትና ቤተ ክርስቲያን የተለያዩ መሆናቸው ግልጥ ነበር። የስልጣን ተዋረድ አሰራርም ከመጽሐፍ ቅዱስ ዘመን በኋላ የመጣ መሆኑ ተረጋግጧል። ስለዚህ የፌዴራላዊ ወይም የማህበረ ምእመናናዊ አስተዳደር ዘይቤዎች ናቸው መጽሐፍ ቅዱሳዊ ሊሆኑ የሚችሉት። እንዲያውም ፌዴራላዊ ወይም ማህበረ ምእመናዊ ብለን ከመለያየት ፌዴራላዊና ማህበረ ምእመናዊ ብሎ ማያያዙ ይሻላል። ምክንያቱም የሁለቱም ሀሳቦች በአዲስ ኪዳን በግልጥ የታዩ ናቸው። እርግጥ ቤተክርስቲያን ሙሉ በሙሉ የምትተዳደረው በማህበረ ምእመናን ከሆነ ጎን ለጎን ፌዴራላዊ ድርጅት መመስረቱ ያስቸግራል። ቤተ ክርስቲያን ፌዴራላዊ መዋቅር ኖሯት አንዳንድ ውሳኔዎች በማህበረ ምእመናኑ እንዲወሰኑ ማድረግ ግን ይቻላል። የቤተ ክርስቲያን ስርዓቶች፣ በቤተ ክርስቲያን ታሪክ ውስጥ የቤተ ክርስቲያን ስርዓቶችን ብዛት ትርጉምና ጥቅም በተመለከተ ብዙ ሲያከራክር ቆይቷል። በጥንታዊቷ ቤተ ክርስቲያን ሁለት ሥርዓቶች ብቻ የነበሩ ሲሆን እነሱም ጥምቀትና የጌታ ራት ናቸው። ከዚያ በኋላ ግን ሌሎች ሥርዓቶች ተጨምረዋል። ዛሬ የሮማ ካቶሊካዊት ቤተ ክርስቲያን በእንግሊዝኛው ምጸረ ቃል ሳክራመንት የሚሉ ሰባት ሥርዓቶች አሏት። በ1545 ዓመተ ምህረት የትሬንት ጉባኤ ሳክራመንት በእግዚአብሔር የታቀደ አንዳንድ መለኮታዊ እውነቶችን የሚያሳየን ብቻ ሳይሆን ጸጋንም የሚሰጠን እንደሆነ ጠቅሷ። ይህን ትምህርት አጠቃላይ የምስራቃዊ ቤተ ክርስቲያናትም ጭምር ተከትለውታል። በ16ኛው ክፍለ ዘመን ከተአድሶ ጊዜ በኋላ አብዛኛዎቹ የፕሮቴስታንት ቤተ ክርስቲያናት ስርዓትን እንደሚከተለው ተርጉመውታል። በክርስቶስ የታዘዘ በቤተክርስቲያኑ በግልጥ የሚከናወን ሃይማኖታዊ ሥርዓት። ይህ ጋብቻን ሊያጠፋ ይችላል ምክንያቱም ጋብቻ ከክርስቶስ በፊት የተደነገገ በመሆኑ ነው። እንደ ፕሮቴስታንቶች አመለካከት ስርዓቶች በስርዓቱ የተከፈለ ሰው የተካፈለ ሰው ጸጋን እንዲላበስ የሚያደርጉ ሳይሆኑ እግዚአብሔር ለኛን ያደረገልን ነገሮች የሚያስታውሱ ምሳሌዎች ብቻ ናቸው። ከዚህ ቀጥሎ በማንኛውም ክርስቲያን ዘንድ ተቀባይነት ባላቸው ሁለት ስርዓቶች ላይ እንወያያለን። የጌታ አራት የተለያዩ ሰዎች ስለ ጌታ እራት የተለያየ ትርጉም አላቸው። የሮም ካቶሊካዊት ቤተ ክርስቲያን ተከታዮች ህብስቱና ወይኑ መልካቸውን ባይለውጡም በትክክል የክርስቶስ አካልና ደም ይሆናሉ ብለው ያምናሉ። ይህ አመለካከት በእንግሊዝኛው መጸረ ቃል ትራንሰብስታንሺዬሽን የሚባል ሲሆን መጽሐፍ ቅዱሳዊ ያልሆነም ነው። ምክንያቱም የክርስቶስ ደምና ስጋ ይህ ሥርዓት በተፈጸመ ቁጥር መሥዋዕት ሆኖ በመቅረቡ ነው። መጽሐፍ ቅዱስ በተቃራኒው የሚገልጠው የክርስቶስ ሞት ሙሉና በቂ እንዲሁም ለአንዴና ለሁል ጊዜ የተፈጸመ መሆኑን ነው። ዕብራውያን አስር አስር ዕብራውያን ዘጠኝ አስራ ሁለት ሉትራውያን ደግሞ ይህንኑ ህብስቱን ህብስቱ ለውጥ ባይኖራቸውም ወይኑና ህብስቱ ለውጥ ባይኖራቸውም ሰው ከቅዱስ ቁርባኑ በሚቋደስበት ጊዜ እውነተኛ የክርስቶስ ስጋና ደም ይሆናሉ ይላሉ። ይህም በእንግሊዝኛው ምጸረ ቃል ካንሰብስተንሼሽን ይባላል። ሌሎች ደግሞ ይበልጥ ትክክለኛ የሚመስል አመለካከት ያቀርባሉ። የጌታ እራት የሚዘከረው ለመታሰቢያነት ብቻ ነው። አንደኛ ቆሮንቶስ 11:4-25 ለመታሰቢያዬ ይላል። ህብስቱም ሆነ ወይኑ አይለወጡም። ክርስቶስ ግን በአገልግሎቱ ወቅት በመካከላችን ይገኛል። ያም ቢሆን ከህብስቱና ከወይኑ ውስጥ አይደለም ይላሉ። የጌታ አራት የተለያየ አላማዎች አሉት። አንደኛ የጌታችን ሕይወትና ሞት መታሰቢያ ነው። ህብስቱ ፍጹምና ቅዱስ ሕይወቱን ያመለክታል። ቅዱስ ህይወት ለኃጢአት መስዋዕትነት የበቃና ተቀባይነት ያለው ነው። ስለሆነም ህብስቱ ኃጢአታችንን በመስቀል ላይ የተሸከመውን የክርስቶስ አካል ያመለክታል። አንደኛ ጴጥሮስ 2:24 ወይኑም ለኃጢአታችን ስርዓት የፈሰሰውን ደም ያው ይወክላል። ያ አካል ደግሞ ሲሰቀል ለማየትም ሆነ ደሙ ሲፈስ ለመመስከር ስለማንችል የቅዱስ ቁርባን ስርዓት ለመታሰቢያነት ሲባል ብቻ የሚደረግ መሆኑን ማወቅ አለብን። ሁለተኛ የጌታ እራት የወንጌል እውነት የምናወጅበት ነው። አንደኛ ቆሮንቶስ 11:26 ሶስተኛ የጌታ ዳግም ምጽአት በናፍቆት እንድንጠባበቅ ያሳስበናል። ይህን ስርዓት የምናከብረው እስከዚያ ዕለት ጌታ እስኪመጣ ድረስ ብቻ ይሆናል። አንደኛ ቆሮንቶስ 12:26 አራተኛ ራቱ በክርስቶስ አካል ውስጥ ያለንን አንድነትና በዚያ አካል ውስጥ ካሉት አባላት ጋር ያለንን ህብረት ያስታውሰናል። እኛ ቆሮንቶስ 117 መቼ መቼ ነው የጌታ ራት መከበር ያለበት አንዳንድ አንድ አብያተ ክርስቲያናት በየሶስት ወሩ ሲያደርጉ በተለምዶ ሥርዓቱን ለመፈጸም ካሰቡበት እሁድ በፊት የዝግጅት አገልግሎታቸው አገልግሎቶችን ያከናውናሉ አንዳንዶች በየወሩ ሲያደርጉ በየእሁዱም መደረግ አለበት የሚሉ አሉ። እርግጥ መጽሐፍ ቅዱስ የጌታን ራት መከበሪያ ጊዜ ለይቶ አይነግረንም። ከበዓለ ሃምሳ በኋላ የነበሩ የመጀመሪያ አማኞች በየቀኑ ያደርጉት የነበረ ይመስላል። ይህ ግን በየቀኑ በእያንዳንዱ ሰው ቤት ይከበር ነበር ማለት ሳይሆን በኢየሩሳሌም ከተማ በአንድ ማዕከል መፈጸሙን ለማመልከት ነው። ሐዋርያት ሥራ ሁለት አርባ ስድስት በጥር ሐዋርያት ሥራ ሀያ ቁጥር ስድስት እሁድ ዕለት ተደርጎ ነበር። ታዲያ አንዳንዶች ከጥቅሱ በመነሳት በየእሁዱ ተደርጓል ቢሉም በዚህ ሁኔታ ስለመዘከሩ በግልጽ የተጻፈ መረጃ እናገኝም። የቱንም ያህል ቢደጋገም አንዳንድ ጊዜ በምሽት ቢከናወን ተመራጭ ሊሆን ይችላል፤ እራት ስለሆነ ብቻ ሳይሆን ጠዋት ጠዋት መምጣት የማይችሉ ምዕመናንም እንዲካፈሉ ለማድረግ ነው። ይህ ስርዓት ቤተ ክርስቲያን ከምታደርጋቸው ሌሎች ስርዓቶች ቢበልጥ ጠቃሚ ስለሆነ ሰፊ ጊዜ የሚሰጠው እንጂ በችኮላ የሚከናወን ጉዳይ አይደለም። ይህ ከምዕራፍ ስምንት የቀጠለ ሁለተኛው ክፍል ነው። ጥምቀት፣ የውሃ ጥምቀት ጉዳይ ሁለት ጥያቄዎች ያስነሳል። እነርሱም እንዴት ነው ጥምቀት መከናወን ያለበት፣ አሰራሩ፣ እነማን እና በማን ላይ ነው መከናወን ያለበት፣ አማኞች ብቻ ወይስ ህጻናትም ጭምር የሚሉ ናቸው። እነዚህን ጥያቄዎች ከመመለሳችን በፊት ግን የጥምቀትን ትርጉምና ጥቅም መፈለግ መግለጥ አስፈላጊ ይሆናል። ማንኛውም የጥምቀት ትርጉም ከክርስቲያን ጥምቀት ጋር ተያይዞ ብቻ ሳይሆን ወደ ይሁድነት የሚለወጡ ሰዎች የሚወስዱትን ጥምቀት፣ የመንፈስ ቅዱስን ጥምቀትና በአንደኛ ቆሮንቶስ 10:2 ላይ የተጠቀሰውን እንግዳ ሀሳብ ሳይቀር ማካተት አለበት። ብዙ ትርጉሞች የተመሰረቱት በውሃ ማጥለቅ በሚለው ቃል ላይ ነው። የጥምቀት ስነ መለኮታዊ ትርጉም ግን ከአንድ ማኅበር ወይም መልእክት ወይም ልምድ ጋር አንድ መሆንና ኅብረት መመስረትን ነው የሚያስገነዝበው። የጥምቀት አፈጻጸም እስካሁን ያከራከረና ወደፊትም የሚያከራክር ጉዳይ ነው። በማጥለቅ ማጥመቅ አስፈላጊ አይደለም የሚሉ ክፍሎች የሚከተሉትን መከራከሪያ ሀሳቦች ያቀርባሉ። አንደኛ ባፕቲዞ የሚለው የግሪክ ቃል ሁለተኛው ትርጉም ሁለተኛ ትርጉም አለው። ያውም በአንድ ነገር ወይም ተጽዕኖ ስር መሆን ማለት ነው። ስለዚህ ውሃውን በተጠማቂው ላይ ማፍሰስ ወይም መርጨት የሚሉት ቃላት ማጥለቅ ከሚለው በተሻለ ጥምቀት የሚለውን አሳብ አሳብ ይገልጡታል። ሁለተኛ ጥምቀት የመንፈስ ቅዱስን በአንድ ሰው ላይ መውረድ የሚያስረዳ ከሆነ የውሃ ጥምቀትን አስመልክቶ ማፍሰስ ወይም መርጨት የሚሉ ቃላት ይበልጥ ይገልጡታል። ሶስተኛ፣ ለምሳሌ በሐዋርያ ሥራ 2፡41 እንደተጠቀሰው በውሃ ውስጥ ማጥለቅ የማይቻልበት ሁኔታ ያጋጥም ይሆናል። በጣም ብዙ ሰዎችን በማጥለቅ ማጥመቅ ያዳግታል። በሐዋርያ ሥራ 8፡38 በበረሃ ውስጥ ያለው ውሃ ትንሽ ስለሆነ እና ሐዋር 10 10 47 እና 1633 በየቤቱ ለማጥመቅ በቂ ውሃ አለመገኘቱ ማጥለቅ የማጥመቁን ተግባር የማይቻል ባደርገውም ተግባራዊነቱ ያጠራጥራል። አራተኛ በዕብራውያን 9 10 ጥምቀት የሚለው ቃል በብሉይ ኪዳን ያሉትን ብዙ ወጎች ስለሚጠቅስና ከእነዚህም አንዱ መርጨት ስለሆነ ቃሉ ማጥለቅ ማለት ብቻ አይሆንም። አምስተኛ ማጥለቅ ለሚለው ቃል ሌላ የማያጠራጥርና ግልጥ የሆነ የግሪክ ቃል አለ። ታዲያ ትክክለኛው የማጥለቅ አሰራር ማጥለቅ ከሆነ ለምን ትክክለኛው የግሪክ ቃል አልተጠቀሰም? በውሃ በማጥለቅ ማጥመቅን ለሚደግፉ ወገኖች ከሚያቀርቧቸው ማስረጃዎች መካከል የሚከተሉት ይገኙባቸዋል። ባፕቲዞ የሚለው የግሪክ ቃል የመጀመሪያ ትርጉም ማጥለቅ ነው። ሁለተኛ ወደ ውስጥ እና ወደ ውጭ ከውሃ ማለት ነው የሚሉትን ማስተዋደዶች በሚገባ ከተረዳን ቃላቱ የሚያመለክቱት ማጥለቅን ነው። ሶስተኛ ወደ ይሁድነት የገባ ሰው የሚጠመቀው በማጥለቅ ነበር። ጥምቀቱን የሚፈጽመው ግን ሌሎች ሳይሆኑ ሰውየው ራሱ ነበር። ክርስቲያናዊ አሰራርም ያን የተከተለ መሆኑን ከዚያ ከዚህ እንረዳለን በሌላ ሰው የሚከናወን ቢሆንም አራተኛ የማጥለቅ ጥምቀት የጥምቀትን ጥቅም ማለትም የአሮጌውን ህይወትን መሞትና የአዲሱን ህይወትን ትንሳኤ በሚገባ የሚገልጥ አሰራር ነው። ሮሜ 6:1 እስከ 4 አምስተኛ የማጥለቅ ጥምቀት በጥንት ቤተክርስቲያናት ይፈጸም የነበረ አሰራር ሲሆን አያሌ የአዲስ ኪዳን ምሳሌዎችም ይህን ያዘሉ ወይም ይፈቅዳሉ፣ ያዛሉ ወይም ይፈቅዳሉ። በኢየሩሳሌም አካባቢ ባሉ የውሃ ጉድጓዶች ውስጥ ሊጠመቁ ይችላሉ። ሦስት ሺህ ሰዎች በባለ አንሳ ለት በማጥለቅ ሊጠመቁ ይችሉ እንደነበር መገመቱ አያዳግትም። ስድስተኛ የግሪኩ ቋንቋ ለማፍሰስና ለመርጨት የተለያዩ ቃላት አሉት። ይሁን እንጂ ጥምቀትን በማመልከት አገልግሎት ላይ አልዋሉ። አንድ ሰው ይህን ሲመለከት ማጥለቅ መጽሐፍ ቅዱሳዊ አሰራር ነው ለማለት ይገደድ ይሆናል። ማጥለቅ የየትኛውም ጥንታዊት ቤተክርስቲያን አሰራር የነበረ ይመስላል። የቃሉ ተገቢ ትርጉምና በስርዓቱ የሚተላለፈው መልእክት ማጥለቅን ያመለክታል። ከማጥለቅ ቀጥሎ በስራ ላይ የሚውለው ማፍሰስ እንጂ መርጨት አልነበረ። ይህም በተግባር ይውል የነበረው የታመሙና በማጥለቅ መጠመቅ የማይችሉ ሰዎችን ለማጥመቅ ነበር። ከዚህ በመነሳት ማፍሰስ የህመማን የህመማን ጥምቀት ይባላል። ስፕሪያን የተባለ ሰው ከ200 እስከ 257 ዓመተ ምህረት በመርጨት መጠመቅን በመደገፍ የመጀመሪያ ነበር። ይሁን እንጂ እስከ 12ኛው መቶ ክፍለ ዘመን ድረስ ይህ አይነቱ አሰራር በስፋት አልተለመደም። ሌላው ጥያቄ መጠመቅ ያለበት ማን ነው? አማኞቹስ? ህፃናትም መጠመቅ ይችላሉ የሚል ነው። የህፃናትን ጥምቀት የሚደግፉ ወገኖች በእምነታቸው መሰረት የሚደረግ የሚ ደረደሯቸው ነጥቦች አንደኛ የግርዘት ስርዓት በህፃናት ላይ የሚደረግ መሆኑ ይታወቃል እና የጥምቀት ስርዓት ተመሳሳይ ናቸው ግርዘት የአሮጌው ኪዳን የመጀመሪያ ስርዓት ሲሆን ጥምቀት ደግሞ የአዲሱ መጀመሪያ ነው የቤተ ክርስቲያን አላማ ክርስቶስ ከቤተክርስቲያን ክርስቲያን ምን ይጠብቃል? ይህን ጥያቄ በተለያዩ መንገዶች መመለስ ብቻልም የበኩላችንን ጥቂት አመለካከቶች እነሆ። አንደኛ አጥቢያ ቤተ ክርስቲያን ሁልጊዜ ለክርስቶስ ያላት ፍቅር ማሳየት አለባት። ራእይ 2፥4 ሁለተኛ፣ ቤተ ክርስቲያን አባላቷን ለፍቅርና ለመልካም ስራ እንዲነቃቁና አሪያ እንዲሆኑ ማስተማር ይገባታል። ዕብራውያን 10፥4 ሶስተኛ፣ ቤተ ክርስቲያን ታላቁን ተልዕኮ ለማከናወን ወኪል ናት። መስከርና ማስተማር በእያንዳንዱ ክርስቲያን መከናወኑ ግልጥ ቢሆንም የአጥቢያ ቤተ ክርስቲያናትም ተግባር ነው። ላልዳኑ ሰዎች ወንጌል መስበክ አለበት። አንደኛ ቆሮንቶስ 14:24 የአጥቢያይቱ ማህበረ ምእመናንም የማስተማር አገልግሎት ማበርከት ያለባቸው መሆኑን የአዲስ ኪዳን መልእክቶች ሁሉ ያሳስባሉ። አራተኛ ቤተ ክርስቲያን የራሷ የሆኑትን ማለት አባሎቹ አባሎ ቻቸው ባሎቻቸው የሞቱባቸውን ሴቶች ጋለሞታንን እና ድሆችን መርዳት አለባት። ያዕቆብ 1:7 አንደኛ ጢሞቴዎስ 5:1 እስከ 16 ሁለተኛ ቆሮንቶስ ምዕራፍ 8 እስከ 9። አምስተኛ ቤተክርስቲያን በዚህ ዓለም መልካም ማድረግ አለባት። ገላቲያ 6:10። ስድስተኛ የቤተክርስቲያን መሰረታዊ ዓላማ ግን የበሰሉና የጸኑ ቅዱሳን ክርስቲያኖችን ማፍራት ነው። ይህን ማድረግ አንዳንድ ጊዜ ግዜ የግብረ ገብ ስነ ስርዓት ማስያዝን አንደኛ ቆሮንቶስ 5 እና የትምህርተ መለኮት ጥራቷን መጠበቅን ያጠቃልላል። ሁለተኛ ጢማቴዎስ 2 16 እስከ 18 ዓለም አቀፋዊት ቤተ ክርስቲያን ዓለም አቀፋዊት ቤተ ክርስቲያን ክርስቶስ ራሱ የሆነ ከበዓለ ሃምሳ ጀምሮ እስከ መነጠቅ ድረስ ያሉ አማኞች ሁሉ አባላት የሆኑባት። መንፈሳዊ አካል ነች። የክርስቶስ ክርስቶስ ቤተ ክርስቲያን ስለሆነች ቤተ ክርስቲያኔ ብሏታል። ማቴዎስ 16:18 የመጀመሪያ መሪዎቿን አስተምሯል። ዮሐንስ 14:16 ልጀምራትና ኃይል ልሰጣት በባለ አምሳ ዕለት መንፈስ ቅዱስን ልኮላታል። ሐዋርያት 12:33 በትንሳኤውና በርግ በእርገቱ የቤተ ክርስቲያኑ ማለት የአካሉ ራስ ሆኗል። ኤፌሶን 1:20-23 ስጦታ ሰጥቷል። ኤፌሶን 4 8 እስከ 11 ያለ ነውርና ነቀፋ የሆነች ሙሽራ እንድትሆንላት ያዘጋጃታል። ኤፌሶን 5 6 እስከ 27 ሁለተኛ የቤተሰቡ መጠመቅ ሕፃናትንም እንደሚጨምር አያጠራጥርም። ሐዋርያ 10 16 33 ሶስተኛ፣ በአዲስ ኪዳን ከቤተሰቡ አንድ ሰው አማኝ ከሆነ ለቤተሰቡ ሁሉ የተስፋ ቃል የሚሰጥ ይመስላል። እንደዚህ ያለው ቤተሰብ ሕፃናትን ማጥመቁ አግባብ ይሆናል ይላሉ። አንደኛ ቆሮንቶስ 7:14 የሕፃናትን ጥምቀት የሚቃወሙና የአማኞችን ጥምቀት የሚደግፉ ደግሞ የሚከተሉትን ማሳመኛ ነጥቦች ያቀርባሉ። አንደኛ ጥምቀት የመጀመሪያ ስርዓት ከሆነ በኢየሱስ ክርስቶስ ያመኑና የእግዚአብሔር ቤተሰብ አባላት የሆኑ ሰዎች የሚፈጽሙት ተግባር መሆን አለበት። የእስራኤል ወገን ለመሆን ከዚያ ዘር መወለድን ይጠይቃል። ዛሬ ደግሞ የእግዚአብሔር ቤተሰብ ለመሆን አዲስ ልደት ያሻል። ይህን የተረዱና ያመኑ ናቸው ሊጠመቁ የሚገባቸው። ሁለተኛ፣ ስለ ቤተሰብ መጠመቅ በአዲስ ጌዳን በተጠቀሰው ክፍል በቤተሰቡ ውስጥ ሕፃናት ለመኖራቸው የተብራራ ነገር የለም። ሶስተኛ በሐዋርያት ዘመን በአይሁዳውያንም ሆነ በክርስቲያኖች ዘንድ የሕፃናት ጥምቀት መኖሩን የሚያመለክት አንዳች ማረጋገጫ አይገኝም። ጥምቀት ከክርስቶስና ከክርስትና ጋር አንድ የመሆን ምልክት ከሆነ ይህን ምልክት የሚጠቀሙበት አንድነት ያላቸው ብቻ ናቸው። ከክርስቶስና ከክርስትና ጋር ለመተባበር ደግሞ አንድ መንገድ ብቻ ነው ያለው፣ ክርስቶስን በግል ማመን። ይህ እምነት ያላቸው ሰዎች ብቻ ናቸው መጠመቅ ያለባቸው። ለምሳሌ ፊልጵስዩስ ወይኒ ጠባቂ ቤተሰቦች ጳውሎስ የሰበከውን የጌታ ቃል ለመስማትና ለመረዳት በሚችሉበት የዕድሜ ክልል መሆናቸው ግልጥ ነው። ሐዋርያ ሥራ አስራ ስድስት ሰላሳ ሁለት ስለዚህ አምነው የተጠመቁት የተነገራቸውን ተረድተው ሊቀበሉት በሚችሉበት የዕድሜ ክልል ውስጥ የነበሩ ይሆናሉ። ይህ ልጆችን ይጨምራል ቢባል እንኳ ሕፃናትን አይመለከትም። እንደ ገና መጠመቅስ ወይም ዳግም ጥምቀትስ? በአዲስ ኪዳን ለዚህ ማስረጃ የሚሆን አዲስ ግልጥ ምሳሌ አንድ ግልጥ ምሳሌ አለ። ያውም በዮሐንስ የተጠመቁ ሰዎች ጳውሎስ ክርስቶስ ክርስትናን ከሰበከላቸው በኋላ የሰሙትን በማመን በክርስቲያን ጥምቀት መጠመቃቸው ነው። ሐዋርያት 19 1 እስከ 7 ይህ ሁኔታ የዮሐንስ ጥምቀትና የክርስቶስ የክርስትና ጥምቀት የተለያዩ መሆናቸውን ሲያሳይ አንድ ሰው ከዚህ በፊት ቢጠመቅም በኢየሱስ ክርስቶስ ሲያምን ከአዲሱ መልእክትና ወገን ጋር ያለውን አንድነት ለመግለጥ እንደገና ሊጠመቅ እንደሚገባው ያመለክታል። ክርስቶስ ስለ ቤተ ክርስቲያን በተነገረው ትንቢት በተናገረው ትንቢት ላይ የተለያዩ የትርጉም ችግሮች ተነስተዋል። ማቴዎስ 16:18-19 ከችግሮቹ አንዱ ቤተ ክርስቲያኑን የሚገነባበት አለት ምንድን ነው? ቁጥር 18 የሚለው የሚል ነው። የሮሜ ካቶሊካዊት ቤተ ክርስቲያን የሮም ካቶሊካዊት ቤተ ክርስቲያን ጴጥሮስ ራሱ ነው ትላለች። ይህ ግን የማይታመን ነው፣ ምክንያቱም ጴጥሮስ የሚለው ቃል ተባይት ሲሆን አለት የሚለው ቃል በግሪክኛው አጠቃቀም እንስታይ ጾታ በመሆኑ ነው። ቤተ ክርስቲያን የምትመሰረትበት አለት ክርስቶስ እንጂ እርሱ አለመሆኑን ጴጥሮስ ራሱ ያረጋግጣል። አንደኛ ጴጥሮስ 2 4 እስከ 8 ይህም አለቱ ኢየሱስ ነው ለሚለው ትርጉም ድጋፍ ይሰጣል። አንደኛ ቆሮንቶስ 3 11 ንም ይመልከቱ። ክርስቶስ ቤተክርስቲያኑን የሚሰራበት ድንጋይ ማለት ጴጥሮስ ክርስቶስ የተተነበየለት መሲህ ስለመሆኑ የተናገረው ቃል ሊሆንም ይችላል። ከዚያ ጊዜ ጀምሮም ማንኛውም የቤተ ክርስቲያን አባል የሚሆን ሰው የክርስቶስን መስህነት ተቀብሏል። ሌላው የትርጉም ችግር ደቀ መዛሙርቱ የተሰጣቸውን የማሰርና የመፍታት ስልጣን ይመለከታል። ማቴዎስ 16:19 ደቀ መዛሙርቱ ስልጣን የተሰጣቸው በነገሮች ላይ እንጂ በሰዎች ላይ እንዳልሆነ መገንዘብ ያስፈልጋል። ቃሉ በምድር ያሰራችሁት ነገር በሰማያትም የታሰረ ነው ይላል፤ ለመፍታትም እንዲሁ በዮሐንስ ሃያ ሃያ ሶስት ላይ ኃጢአትን ይቅር ስለማለትና ስላለማለት የተገለጠውን እንዲሁ በተመሳሳይ ሁኔታ ለመፍታት ይቻላል። በሁለቱም ጥቅሶች ውስጥ ያለው ቁም ነገር ደቀ መዛሙርት ለማሰር ወይም ለመፍታት ይቅር ለማለት ወይም ኃጢአትን ለመያዝ ስልጣን አላቸው ማለት ሳይሆን በሰማያት የሆነውንና የተከናወነውን ለማወጅ ወይም ለማረጋገጥ መቻላቸውን ለማሳየት ነው። እግዚአብሔር እነዚህን ነገሮች ይጀምራቸዋል። ሐዋርያትም ደግሞ ለሰዎች ያውጃቸዋል። ምሳሌ ቢያስፈልግ ሐዋርያቱ ቤተ ክርስቲያንን ስለማስ ስለማሰራቸው በሐዋርያ ስራ 15 ላይ ተጠቀሰውን መመልከት ይቻላል። ኃጢአትን ይቅር ስላለማለት ደግሞ ሐዋርያ ስራ 5 1 እስከ 11 ጥሩ ምሳሌ ሊሆን ይችላል። ምንም እንኳን የዛሬዎቹ የቤተክርስቲያን መሪዎች ከቀድሞዎቹ ተመሳሳይ ሆነው የኃላፊነት ቢኖርባቸው ኃላፊነቶቹ ተሰጥተው የነበረው ለሐዋርያቶች ብቻ ነው ብቻ ነው። ዓለም አቀፋዊት ቤተክርስቲያን ምሳሌዎች። በክርስቶስና በቤተክርስቲያኑ መካከል ያለው ግንኙነት በአዲስ ኪዳን ውስጥ በአያሌ ምሳሌዎች ተገልጧል። ምሳሌዎቹ ዝርዝር ጥናት የሚያስፈልጋቸው ቢሆኑም ጥቂቶቹን ብቻ ጠቅሰን እናልፋለን። አንደኛ፣ ክርስቶስ እረኛ፣ እኛ ደግሞ በጎቹ ነን። ዮሐንስ አስር እርሱ ለኛ ያለው ጥንቃቄና የኛ በርሱ መጠበቅ መልእክት በዚህ ምሳሌ ይተላለፋል ሁለተኛ ክርስቶስ የወይን ግንድ ነው እኛ ቅርንጫፎቹ ነን ዮሐንስ 15 ፍሬያማ የሚሆነው የሚያስፈልገንን ከግንዱ ስና የምንሆነው የሚያስፈልገንን ከግንዱ ስናገኝ ብቻ ነው ሶስተኛ ክርስቶስ የማዕዘን ድንጋይ እኛ የህንጻው ድንጋይ የሕንፃው ላይ ድንጋዮች ነን። ኤፌሶን 2:19-20 የማዕዘን ድንጋይ ለሕንፃው ቅርጽ ስትሰጥ የሚቀመጠውም አንድ ጊዜ ብቻ ነው። አራተኛ ክርስቶስ ሊቀ ካህን ነው፣ እኛም የመስዋዕቱ ካህናት ነን፣ የመንግስቱ ካህናት ነን። አንደኛ ጴጥሮስ 2 እንደ ካህናት እኛነታችንን ያለንንና አገልግሎታችንን መስዋዕት አድርገን መስጠት እንችላለን። ሮሜ 12:1 ራውያን 13 15 እስከ 16። አምስተኛ ክርስቶስ ራስ፣ እኛም የአካሉ ብልቶች ነን። አንደኛ ቆሮንቶስ 12። እንደ ራስ እርሱ ይመራል። እንደ ብልቶች ደግሞ ከሞት የተነሳው ራስ በሚሰጠን መንፈሳዊ ስጦታ እርስ በእርሳችን ማገልገል እንችላለን። ስድስተኛ ክርስቶስ የመጨረሻው አዳም ነው፣ እኛ አዲስ ፍጥረታት ነን። አንደኛ ቆሮንቶስ 15 45 የተንሳዩን ኃይልና ሕይወት እንካፈል ዘንድ የመጨረሻው አዳም በሆነው በክርስቶስ ውስጥ በእምነታችን አለ ሮሜ 5:19። ሰባተኛ ክርስቶስ ሙሽራ እኛ እርሱ ሙሽራ ሙሽሬት ነን ኤፌሶን 5:25 እስከ 33። በሙሽራይቱ መካከል ያለው የማቋረጥ ፍቅርና ውህደት የዚህ ምሳሌ ዋና ዋና ነጥቦች ናቸው። ስምንተኛ ክርስቶስ ወራሽ ነው እኛም ከእርሱ ጋር ወራሾች ነን። ዕብራውያን 1 2 ሮሜ 8 17 ዓለም እርሱነቱን በሚረዳበት ዕለት እኛም የክብሩ ተካፋዮች እንደምንሆን ይህ ቃል ዋስትናችን ነው። ዘጠነኛ ክርስቶስ የመጀመሪያ ፍሬ እኛ መከር ነው። አንደኛ ቆሮንቶስ 15 23 ትንሳኤው ለኛ ትንሳኤ ዋስትና ነው። አስረኛ እርሱ ጌታ እኛ ባሪያዎቹ ነን። ቆላስያስ 4 1 አንደኛ ቆሮንቶስ 7 22 ባሪያ የጌታውን ፈቃድ ይፈጽማል። በአንጻሩም ጌታ ለባሪያ የሚያስፈልገውን ያደርግለታል። ቤተ ክርስቲያን መቼ ተጀመረች? የስነ መለኮትን ትምህርት የሚከፋፍለው መሰረታዊ ጥያቄ ቤተ ክርስቲያን መቼ ተጀመረች የሚል ነው። የቃል ኪዳን ስነ መለኮት ወይም በእንግሊዝኛው ምጸረ ቃል ከቨነን ቴዎሎጂ የተሰኘው የትምህርት ክፍል ቤተ ክርስቲያን በብሉይ ኪዳን በተለይ በአብርሃም ተጀምራ ለዘላለም ቀጥላለች። በዚህ አመለካከት አመለካከትና ትምህርት መሰረት ዓለም አቀፋዊቷ አዊቷ ቤተ ክርስቲያን በየዘመናቱ የነበሩትን አማኞች ሁሉ ይዛለች ቢያንስ ከአብርሃም ጀምሮ። ሌሎች ቡድኖች ደግሞ ቤተ ክርስቲያን በመጥምቁ ዮሐንስ ጊዜ ተጀመረች ይላሉ። ለዚህም የሚያቀርቡት የመከራከሪያ ነጥብ ሰዎችን በማጥመቅ የመጀመሪያው ዮሐንስ ስለሆነና ሌሎች የአይሁድ ጥምቀቶች ራስ በራስ ነበር የሚካሄዱት። ጥምቀት ቤተክርስቲያንን ከሌሎች ድርጅቶች የሚለያት መታወቂያ በመሆኑ ነው የሚል ነው። የሶስተኛው ቡድን አባላት ደግሞ ቤተክርስቲያን በበዓለ ሃምሳ ዕለት የተጀመረች መሆኗን ያስተምሩና አባላቷም ከዚያን ቀን ዕለት ጀምሮ እስካሁን ያሉ ታማኞች ናቸው ይላሉ ሌሎች ደግሞ የክርስቶስ አካል የሆነችው ቤተ ክርስቲያን ጳውሎስ አገልግሎት ከጀመረ በኋላ ተመሰረተች ይላሉ። ይህም ጳውሎስ ጌታን ባወቀ ጊዜ በመጀመሪያ ሐዋርያዊ ጉዞ ወይም በሮሜ የመጀመሪያው ስራቱ ሊሆን እንደሚችል ነው። ማለት በሐዋርያት 19:13 ወይም 28 መሰረት፣ ከዚህ በፊት ግን ከባለ 50 እስከ ሐዋርያት 19:13 ወይም 28 የነበረችው የአይሁድ ቤተክርስቲያን እንጂ የክርስቶስ አካል የሆነችው ቤተክርስቲያን አይደለችም ይላሉ። በእርግጥ ይህ እጅግ ወሳኝና የሚከፋፍል ጥያቄ ነው። በበዓለ ሃምሳ የቤተክርስቲያን መጀመሪያ ዕለት መሆኑን የሚከተሉ ማስረጃዎች ያረጋግጣሉ። አንደኛ ጌታ በማቴዎስ 16:18 ላይ ቤተክርስቲያን ገና ወደፊት የምትመሰረት መሆኗን ተናገረ። በብሉይ ኪዳን ጊዜ ቤተክርስቲያን እንዳልነበረች ይህ ያሳያል። ሁለተኛ የክርስቶስ ትንሣኤና እርገቱ ለቤተ ክርስቲያን ተግባራዊነት አስፈላጊ ነበሩ። የተመሰረተችው በትንሣኤ ላይ ነው፣ ኤፌሶን 1:19 እስከ 20። ለስራዋም የመንፈስ ቅዱስ ስጦታዎች ያስፈልጓት ነበር። ስጦታዎችን ይልክ ዘንድ ክርስቶስ ማረግ ማድረግ ነበረበት፣ ኤፌሶን 4:7 እስከ 12። ቤተ ክርስቲያን የተመሰረተችው ከክርስቶስ እርገት በፊት ቢሆን ኖሮ ለተግባራዊነቱ አስፈላጊ የሆነው መሰረትና ኃይል ሊኖራት አይችልም ነበር። የቤተ ክርስቲያን ሕልውና ሆነ ተግባር የተመሰረተው በክርስቶስ ትንሣኤና እርገት ላይ መሆኑ ቤተ ክርስቲያንን እስከ አሁን ዘመን ድረስ ልዩ ያደርጋታል። ሶስተኛው ቤተ ክርስቲያን በባለ አንሳለት መመስረቷን የሚያረጋግጥልን ዋና ማስገንዘቢያ ግን የመንፈስ ቅዱስ የማጥመቅ ስራ ነው። ጌታ ከማረጉ በፊት ይህ ልዩ የመንፈስ ቅዱስ አገልግሎት ወደፊት የሚከናወን መሆኑን አመልክቷል። ሐዋርያት ስራ በባለ አምሳ አለትም ለመጀመሪያ ጊዜ ተከናወነ። በሐዋርያ ሥራ ሁለት ላይ ያለው ጽሑፍ ይህንን አይልም። በሐዋርያ ስራ 11 15 እስከ 16 ያለው ግን ይናገራል። ይህ የመንፈስ ጥምቀት ስራ ምን ያደርጋል? የዚህ መልስ በአንደኛ ቆሮንቶስ 12 13 ላይ የሚገኝ ሲሆን፣ ይህም አማኙን በክርስቶስ አካል ውስጥ የማኖር ተግባር ነው። ወደ ክርስቶስ አካል ለመግባት ብቸኛው መንገድ መሆኑ በመንፈስ ቅዱስ የማጥመቅ ስራና እንዲሁም የመንፈስ ቅዱስ ስራ በመጀመሪያ የተከናወነው በባለ አምሳለት ስለሆነ ከዚህ የተነስተን የክርስቶስ አካል የሆነችው ቤተክርስቲያን በባለ አምሳአለት ተጀምራለች ወደሚለው ድምዳሜ ልንደርስ እንችላለን። መቼ ነው ቤተክርስቲያን ከፍጻሜ የምትደርሰው? የክርስቶስ አካል የሆነች ቤተክርስቲያን በባለ አምሳለት ከተጀመረች ፍጻሜዋ ጌታ ወደ ራሱ በሚጠራት ወቅት በመነጠቅ ጊዜ ይሆናል። ይህ ማለት ግን ከዚያ በኋላ የሚድኑ ሰዎች አይኖሩም ማለት አይደለም። ልክ ከባለ አምሳ በፊት የታወጁ እስራኤላውያን እንደነበሩ ሁሉ የተዋጁ እስራኤላውያን እንደነበሩ ሁሉ ከቤተ ክርስቲያን መነጠቅ በኋላ የሚዋጁ ይኖራሉ። ይህ በመከራው ዘመንና በሺ ዓመተ መንግስት ግዛት በሁለቱም ጊዜ ይሆናል። እነዚህ አማኞች ምንም እንኳን የተዋጁና በመንግስተ ሰማያት ቦታ ያላቸው ቢሆን የክርስቶስ ወይም የቤተ ክርስቲያን አካል የሆኑ አይመስልም። በግልጥ እንደተናገረን ሰማያዊቷ ኢየሩሳሌም የመላእክት የቤተ ክርስቲያን የእግዚአብሔር የኢየሱስና የጽድቃን የጻድቃን ነፍሳት የብሉ ኪዳንና ቅዱሳንና ቅዱሳንን የሚያመለክት ይመስላል መኖሪያ ነች። አሳቡ የሚያመለክተው የተለያዩ አማኝ ወገኖች በሰማይ እንደሚገኙ ነው። ፍጻሜውና መድረሻው አንድ ቢሆኑ እንኳን ልዩነቱ እንደተጠበቀ ይሆናል። ጎልቶ የሚታየው ሌላ ጉዳይ ደግሞ በመከራው ዘመንም ሆነ በሺህ ዓመቱ ግዛት ወቅት የመንፈስ ቅዱስ የማጥመቅ ተግባር አለመጠቀሱ ነው። ይህም የክርስቶስ አካል የሆነችው ቤተ ክርስቲያን ፍጻሜ የፍዳው ዘመን ከመጀመሩ በፊት እንደሚሆን ያመለክታል።